የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ ስድስት ወር የተቃረበውን የትግራይ ክልል ግጭት እንድታቆም ስትል ዩናይት ስቴትስ ግፊት እያደረገች ነው። በግጭቱ ተባባሪ የሆኑ የኤርትራ ወታደሮች ክልሉን ለቀው እንዲወጡም የዩናይት ስቴትስ ባለሥልጣናት ጥሪ እያቀረቡ ነው። ባለስልጣናቱ እየተባባሰ የመጣ ያሉትን የሰብአዊና የሰብአዊ መብት ቀውስ የጠቅላይ ሚኒስትር አብይ አህመድ መንግስት እንዲያቆም ጫና ለማሳደር ሲባል ዩናይትድ ስቴትስ ከሰብአዊ እርዳታዎች ውጪ ለኢትዮጵያ የምትሰጠውን ድጋፍ ማቋረጧን የምትቀጥል መሆኑንም ተናግረዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትላንትና ዕለት ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውም ተዘግበዋል። በዕለቱ አብይ ርዕስ ዝርዝር ዘገባ ይዘናል። የዋጋ ውድነትና ምርጫ ነክ ጉዳዮች ላይ ያተኮሩ ዘገባዎች ለምሽቱ ከያዝናቸው ዝግጅቶች ውስጥ ናቸው። ጤና ያስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ ሚያዚያ 19 2013 ዓ ምት ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከእለቱ ዋና አዘጋጅ ሰለሞን አባትና በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባለረቦቻችንና እንዲሁም ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ናስትልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂ ይታየ ነኝ። ዩናይትድ ስቴትስ ኢትዮጵያ በትግራይ ክልል ወደ ስድስት ወር ገደማ የሆነውን ግጭት እንድታቆም ግፊት እያደረገች ነው። የዩናይትድ ስቴትስ ባለስልጣናት ተባባሪ የሆኑት የኤርትራ ወታደሮች ክልሉን ለቀው እንዲወጡም ጥሪ አቅርበዋል። አንድ የዩናይትድ ስቴትስ ባለስልጣን እንደተናገሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስት እየተባባሰ የመጣውን ሰብአዊ ሁኔታና የሰብአዊ መብት ቀውስ እንዲያቆሙ ጫና ለማሳደር ሲባል ከሰብአዊ ረድኤቶች ውጭ ለኢትዮጵያ የምታደርገውን ድጋፍ ማቋረጧን የምትቀጥል መሆኑን አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሮበርት ጎዴክ ለቪኦኤ በስልክ እንደተናገሩት ጦርነቱ መቆም አለበት፣ ችግር ሆኖ የቆየው የሰብአዊ እርዳታ የሚሰጥበት መንገድም መከፈት ይኖርበታል ብለዋል። ትናንት ሰኞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጠቅላይ ሚኒስትር አብይ አህመድን በስልክ ማነጋገራቸውን የሚኒስቴሩ ቃል አቀባይ ኔድ ፕራይስ አስታውቀዋል። ብሊንከን ኢትዮጵያና ኤርትራ የኤርትራ ወታደሮች ከትግራይ ለቀው እንዲወጡ የገቡትን ቃል በአስቸኳይ በግልጽ ሊረጋገጥ በሚችል መልኩ ሙሉ በሙሉ ተግባራዊ እንዲደረግ ግፊት ማድረጋቸውን የውጭ ጉዳይ ሚኒስቴር አስታውቋል። አዲስ የተሰየሙት የዩናይትድ ስቴትስ የምስራቅ አፍሪቃ ልዩ ልዑክ ጄፍሪ ፌልትመን በሚቀጥሉት ቀናት ውስጥ ወደ ኢትዮጵያ ይጓዛሉ ተብሎ ይጠበቃል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በማህበረሰቦች መካከል በተፈጠሩ ግጭቶች ምክንያት አማራ ክልል ውስጥ ያለው የጸጥታ ሁኔታ አሁንም ውጥረት የነገሰበትና ያልተረጋጋ መሆኑን ከሰብአዊ ረድኤት ባልደረቦቻችን አገኘ ነው ካሉት መረጃ መገንዘባቸውን የተባበሩት መንግስታት ድርጅት ቃል አቀባይ ፋርሃን ሀቅ ትናንት ለጋዜጠኞች ገለጹ። ቁጥሩ እጅግ የበዛ ሰው ለመፈናቀሉ ምክንያት በሆኑትና ዝርፊያ፣ የንብረትና የመሰረተ ልማት ውድመት ባስከተሉት ግጭቶች በሕይወትና በአካል ላይ የደረሰው ጉዳት መጠን በውል እንደማይታወቅም አመልክተዋል። መጋቢት ዘጠኝ በአማራ ክልል ሰሜን ሸዋ ዞን ውስጥ አንድ ሰው መገደሉን ተከትሎ ግጭት መቀስቀሱን ቃል አቀባዩ ጠቅሰው ከሁለት ቀናት በኋላ በተፈጸሙ ጥቃቶች በሰሜን ሸዋና በኦሮሚያ ልዩ ዞን አካባቢዎች ቢያንስ 60 ሺህ የሚደርስ ቁጥር ያለው ሰው መፈናቀሉን ተከትሎም ሚያዝያ ዘጠኝ እንደገና በከተሞች መሀልና በዋና ዋና አውራ ጎዳናዎች ላይ በተፈጸሙ ጥቃቶች ከቀደመውም የበለጠ ህዝብ መፈናቀሉንና መጠነ ሰፊ ጉዳት መድረሱን ፋርሃን ሀቅ አስረድተዋል። በዚህ የጸጥታ መደፍረስ ምክንያት የተፈናቀለውን ሰው ቁጥር ስፋት በውል ማረጋገጥ አለመቻላቸውን የሰብአዊ ረዴት አጋሮቻቸው እንደገለጹላቸው የመንግስታቱ ድርጅት ቃል አቀባይ ጠቅሰው። ይሁን እንጂ በሰሜን ሸዋና በኦሮሚያ ልዩ ዞኖች ውስጥ የተፈናቃዩ ቁጥር በትንሹ 330ሺህ መሆኑን የክልሉን ባለስልጣናት ጠቅሰው ተናግረዋል። ሀቅ አስከትለውም ለተፈናቃዩ የሚያስፈልገውን ረድኤትና የተደቀኑትን አደጋዎች ሁኔታና መጠን ዳሰሳ የጸጥታው ሁኔታ እንደፈቀደ እንደሚከናወን ነው የገለጹት። ብሔራዊ የምርጫ ቦርድ ከሐረሪ ክልል ውጭ የሚኖሩ የሐረሪ ብሔረሰብ ተወላጆች በሐረሪ ክልል ምርጫ መሳተፋቸው ሕጋዊ መሰረት የለውም ሲል ያስተላለፈውን ውሳኔ በጠቅላይ ፍርድ ቤት የምርጫ ሂደትና ውጤትን የሚያየው ይግባኝ ሰሚ ችሎት ውድቅ እንዳደረገው የሐረሪ ብሔራዊ ጉባኤ አስታወቀ። የምርጫ ቦርድ በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። አዲስ ቸኮል ከድሬዳዋ ተጨማሪ አለው። ከሁለት ሳምንት በፊት የምርጫ ቦርድ ከሐረሪ ክልል ውጭ የሚኖሩ የሐረሪ ብሔረሰብ ተወላጆች ለሐረሪ ጉባኤና ለሐረሪ ክልል ምክር ቤት አባልነት በመራጭነት እንዳይሳተፉ ያስተላለፈውን ውሳኔ በመቃወም በፍርድ ቤት ክስ የመሰረተው የሐረሪ ብሔራዊ ጉባኤ በዛሬው እለት የምርጫ ቦርድን ውሳኔ የሚሽር ውሳኔ እንደተላለፈለት አስታወቀ። የምክር ቤቱ አፈ ጉባኤ አቶ ሙሄዲን አህመድ ለቪኦኤ በሰጡት ቃል ወደ ፍርድ ቤት ከመሄዳቸው በፊት ምርጫ ቦርድ ውሳኔው እንዲያስተካከል ጠይቀው እንደነበር አስታውቀዋል። እኛ ምርጫ ቦርድ የነበረው ስህተት እንዲያርም ጠይቀ ነበር። ፎርማሊ ውሳኔ እንደሚጫና ምርጫ ቦርድ ከገለጽነው በኋላ ጉዳዩን ፍርድ ቤት ዘንቀረብን ፍርድ ቤት እንግዲህ ጉዳዩን መርምሮ ያቀረብናቸውን ማስረጃዎች እና መረጃዎች በመመርበር ለምርጫ ቦርድም የቀረበበትን ጉዳይ በተመለከተ ማብራሪያ ነ ይሰጥ ጠይቆ እኛም የመልሱ መሰተን ዛሬ ውሳኔ ታልፏል። በውሳኔው መሰረት እንግዲህ የምርጫ ቦርድ ከሀረሪ ክልል ውጭ ያሉ ሀረሪዎች የምርጫ ተሳትፎን በተመለከተ ከሀረሪ ጉባኝ መመጠን ጉዳይ በተመለከተ ያሳለፈውን ውሳኔ ውድቅ አድርጎታል። ይህ እንግዲህ ፍትህ እንዳለን ያየንበት ጉዳይ ነው ብሎ መውሰድ ይቻላል። ብሔራዊ ምርጫ ቦርድ ከክልል ውጭ የሚኖሩ ሀረሪዎች በሀረሪ ክልል ምርጫ እንዳይሳተፍ ሲወስን አራት ነጥቦችን በምክንያትነት አንስቶ ነበር። እንደ ቦርዱ ውሳኔ የኢትዮጵያ ሽግግር መንግስት መጋቢት ስድስት ቀን 1987 ዓ ም ባካሄደው 102ተኛ መደበኛ ስብሰባ ከክልል ውጭ የሚኖሩ የብሔረሰቡ አባላት ይመርጣሉ የሚል ውሳኔን የሚደግፍ የህገ መንግስት አንቀጽ አለመኖሩን፣ ይህ ውሳኔ ማህተም የሌለበትና የቅቡልነት ጥያቄ የሚቀርብበት መሆኑን፣ ባለፉት አምስት ምርጫዎች ከክልል ውጭ ያሉ ሀረሪዎች በክልሉ ምርጫ የሚሳተፉበት መመሪያ ማግኘት አለመቻሉ ይችላሉን እንዲሁም ተመሳሳይ ጥያቄ ከሌሎች አነስተኛ ቁጥር ካላቸው ብሔረሰቦች ቢቀርብ ማስተናገድ ስለማይችልና ይህም የቦርዱን በገለልተኛነትና ፍትሐዊነት ምርጫ የማስተዳደር ስራን ጥያቄ ውስጥ የሚከት ነው በሚል የክልሉን ጥያቄ እንዳልተቀበለው አስታውቆ ነበር። በጉዳዩ ላይ የሐረሪ ክልል ብሔራዊ ጉባኤ ባቀረበው ይግባኝ ላይ ፍርድ ቤቱ ስለወሰነ ውሳኔ ማብራሪያ የሰጡን ከብሔራዊ ጉባኤ ጠበቆች አንዱ የሆኑት አቶ ስለአዲን ቶፊክ የጠቅላይ ፍርድ ቤት የምርጫ ሂደትና ውጤትን የሚያዩ ይግባኝ ሰሚ ችሎት ጥያቄያቸው እንደተቀበለ ገልጸው የፍርድ ቤቱን ውሳኔ መነሻዎችንም አስረድተዋል። በዋናነት ያየው ያው ሕገ መንግሥት ነው። በተጨማሪነት ደግሞ የሽግግር መንግስት የተወካዮች ምክር ቤት መቶ ሁለተኛ መደበኛ ጉባኤ ስብሰባ ውሳኔንም አንድ ላይ በመንትረስ ሁለቱንም አንድ ላይ በማያያዝ ነው ውሳኔውን ያሳረፈው ማለት ነው። እዚህ ውሳኔ ላይ ማህተም የለበትም፣ ያንኑ በግልጽ ያሳይ የሚል ነገር ምርጫ ቦርድ ከዚህ በፊት ያቀረበው መከራከሪያ ነበረ። እሱን አልተቀበለው ማለት ነው ፍርድ ቤቱ ፍርድ ቤቱ ተቀብሎታል። ያንን ተወካዮች ምክር ቤት እንደገና ለምርጫ ቦርድ ልኮት ነበርና ካለ ጉባኤውም ማለት ነው ያንን ፍርድ ቤትም አይቶታል። ስለዚህ ፍርድ ቤቱ ማህተም የለውም የሚለውን ነገር አልተቀበለውም። ስለዚህ የሽግግር መንግስት ተወካዮች ምክር ቤት ውሳኔ እስካልተሻረ ድረስ የሚፈጸም ነው በሚል ነው ነው ብሔራዊ ምርጫ ቦርድ በጉዳዩ ስላለው አቋም ለማወቅ ያደረግነው ጥረት አልተሳካም። የአሜሪካ ድምጽ ሬዲዮ አዲስ ቸኮል አዲስ አበባ። አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቻድ የሲቪል ማህበረሰብ ቡድኖችና ተቃዋሚ ፖለቲከኞች ሀገሪቱ ወደ ህገ መንግስታዊ ስርዓት እንድትመለስ ለመጠየቅ ዛሬ ሰላማዊ ሰልፍ ለማድረግ ጥሪ አቅርበዋል። የሰልፍ ጥሪ የቀረበው አዲሶቹ የቻድ ወታደራዊ መሪዎች አልበርት ፓሂሚ ፓዳኪን የጊዜያዊ መንግስት ጠቅላይ ሚኒስትር እንዲሆኑ ከሰየሙ በኋላ ነው። የሀገሪቱ ፕሬዚደንት ኢድሪስ ዴቢ ከሳምንት በፊት ህይወታቸው ያለፈው ከአማጽያን ጋር በተከፈተ ጥቃት መሆኑ ተዘግቧል። አዳነች ፍስሀዬ ዝርዝሩን ይዛለች። ፓዳኪ በፕሬዚደንት ዴቢ ስልጣን ወቅት ጠቅላይ ሚኒስትር ሆነው አገልግለዋል። ወታደራዊ መመክርቱ ከአማጽያን ጋር በሚዋጋበት በአሁኑ ወቅት ምርጫ ለማካሄድ 18 ወራት የሽግግር ጊዜ ለማድረግ ቃል ገብቷል። እንደገና የተሰየሙት የቻዲ የሽግግር ጊዜ ጠቅላይ ሚኒስትር ፓዳኪ መረጋጋት እንዲኖር ጥሪ አቅርበዋል። ንታንኮቻጂ ንሶ ሎፖዚሲን ደላማጆሪቴ ደላሶሲቴ ሲቪል ቻዳውያን እንደ መሆናችን መጠን ተቃዋሚዎችም ሆኑ ብዙሃን ሲቪል ማህበረሰብም ሴቶቹም ሆኑ ወጣቶች የተደቀነብንን ተግዳሮት የሰላም ጉዳይ ነው። እጅ ለእጅ ተያይዘን በአገሪቱ ሰላምና መረጋጋት እንዲሰርጽ ምን ማድረግ አለብን? በአገራችን የጠመንጃን ድምፅስ እንዴት እናቁም? አንድ ተቃዋሚ መሪ ከአማጽያኑ ጋር ድርድር እንዲካሄድ ያቀረቡትን ጥሪ የቻድ ወታደራዊ መማክርት አልተቀበለውም። ከደቢ ሞት ጋር በተያያዘ ተጠያቂ የሆኑት ሁሉ ታድነው መታሰር አለባቸው ይላል። ደቢ ባለፈው ሳምንት ሰኞ ዕለት ከአማጽያን ጋር ይዋጉ የነበሩ ወታደሮችን ሲጎበኙ ከተገደሉ በኋላ ነው ወታደራዊ ካውንስል ስልጣን የያዘው። ተቃዋሚ ፖለቲከኞች ኩዴታ ወይም መፈንቅለ መንግስት ብለውታል። ሌሎች ደግሞ ወታደራዊው ኃይል ጠቅላይ ሚኒስትር የመሰየም መብት የለውም ብለዋል። ወታደራዊ መማክርት የሚመራው በሟቹ ፕሬዚደንት ልጅ መሐማት ኢድሪስ ደቢ ነው። ጄነራል ደቢ ብሔራዊ ፕሬዚደንት ተብለዋል። እናም የሀገሪቱን ምክር ቤት አፍርሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በጠቅላይ ሚኒስትርነት የተሰየሙት ስብል መሆናቸው ስብል አስተዳደሩን ለመመለስ የሚያስችል አዎንታዊ የመጀመሪያ እርምጃ ነው ብለዋል። ዋሽንግተን ሁኔታውን በቅርበት እየተከታተለች መሆኗን የውጭ ጉዳይ መስሪያ ቤቱ አክሏል። አዳነችን ለዘገባዋ አመሰግናለሁ። የኮቪድ-19 ወረርሽኝ እንደገና በከባድ ሁኔታ አገርሽቶ እየተዛመተ ላለባት ለህንድ አንገብጋቢ የሕክምና ቁሳቁስ ዛሬ ደርሶላታል። የዓለም የጤና ድርጅት ዋና ሥራ አስኪያጅ ሁኔታውን እጅግ አሳዛኝ የሚለውም አይገልጸውም ሲሉ አስገንዝበዋል። አንድ መቶ የህሙማን የመተንፈስ አጋዥ መሳሪያዎች ቬንቲሌተሮች፣ ዘጠና አምስት ከአየር ንጹህ ኦክስጂን የሚሰበስቡ መሳሪያዎችን ጭኖ ከብሪታንያ የተነሳ አውሮፕላን ንጋቱ ላይ ኒው ዴልሂ መግባቱ ተገልጿል። በህንድ የብሪታንያ ከፍተኛ ኮሚሽን እንዳስታወቀው በጠቅላላው በዚህ ሳምንት ዘጠኝ አውሮፕላኖች አምስት መቶ ከከባቢ አየር ኦክስጂን ለይቶ መሰብሰቢያ መሳሪያዎች እና አንድ መቶ አርባ የመተንፈሻ አጋዥ መሳሪያዎች ህንድ ያደርሳሉ ተብሏል። ሌሎችም ሀገሮች ህንድን በእጅጉ በሚያስፈልጋት የህክምና ቁሳቁስ ሊረዱ ቃል ገብተዋል። ፈረንሳይ ቬንቲሌተሮች፣ ኦክስጂን ከአየር ማጠራቀሚያ መሳሪያዎች እና የፈሳሽ ኦክስጂን ማስቀመጫዎች እልካለሁ ብላለች። ጀርመን፣ እስራኤልና የህንድ አጎራባችና ጠበኛዋ የሆነችው ፓኪስታንም ቫይረሱን መከላከያ ግብአቶች፣ መድኃኒቶችና መመርመሪያ አቅርቦቶች እንዲሁም ቬንቲሌተሮችና ኦክስጂን እንልካለን ብለዋል። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ትናንት ጂኒቫ ውስጥ ለጋዜጠኞች በሰጡት ቃል አንገብጋቢ የሆኑ የሕክምና አቅርቦቶችንና መሳሪያዎችን በሺዎች የሚቆጠሩ ኦክስጅን ለይቶ ማዘጋጃ መሳሪያዎች ተንቀሳቃሽ የመስክ ሆስፒታሎችና የላቦራቶሪ አቅርቦቶችን በመላክ የቻልነውን ሁሉ እያደረግን ነው ብለዋል። ወረርሽኙም በመዋጋት የሚያግዙ 2600 ተጨማሪ የድርጅታቸው ሰራተኞች ወደ ህንድ እንደሚላኩም አስታውቀዋል። ህንድ ዛሬ 323144 አዲስ የኮሮና ቫይረስ ተያያዦች መመዝገባቸውን አስታውቃለች። በቀን ከ300 ሺህ በላይ የቫይረሱ ተጋላጮች ሲገኙ ይህ ስድስተኛ አከታታይ ቀን መሆኑ ነው በመጨረሻም ሚያንማር ውስጥ የሚንቀሳቀስ አንድ የብሔረሰብ አማጺ ቡድን በስተምስራቅ ግዛቷ ከታይላንድ ጋር በሚያዋስን አካባቢ የሚገኝ የጦር ሰራዊት ጣቢያ ተቆጣጥረናል ሲል አስታወቀ። ታይላንድንና ሚያንማርን በሚከፍለው ሳልዊን ወንዝ ዙሪያ ዛሬ ማለዳ ውጊያ መቀስቀሱ ተገልጿል። በታይ በኩል ያሉ የአካባቢው ነዋሪዎች የከባድ መሳሪያ ተኩስ ስንሰማ ውለናል ብለዋል። አማጺው ቡድን በኬረን ክፍለ ግዛት የጦር ሰራዊት የፖሊስ ጣቢያዎችንም ጭምር ሲያጠቃ የቆየ ሲሆን የጦር ሰራዊቱ ባጸፋው በአማጺያኑ ላይ ባደረሰው የአየር ጥቃት ባለፉት ሳምንታት 24 ሺህ ሲቪሎች ከቀያቸው መፈናቀላቸው ተዘግቧል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅ ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ሚያዝያ 19 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 943 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብርስ ኢትዮጵያ ስድስት ወር የተቃረበውን የትግራይ ክልል ግጭት እንድታቆም ስትል ዩናይት ስቴትስ ግፊት እያደረገች ነው። በግጭቱ ተባባሪ የሆኑ የኤርትራ ወታደሮች ክልሉን ለቀው እንዲወጡም የዩናይት ስቴትስ ባለስልጣናት ጥሪ እያቀረቡ ነው። ባለስልጣናቱ እየተባባሰ የመጣ ያሉትን የሰብአዊና የሰብአዊ መብት ቀውስ የጠቅላይ ሚኒስትር አብይ አህመድ መንግስት እንዲያቆም ጫና ለማሳደር ሲባል ዩናይትድ ስቴትስ ከሰብአዊ እርዳታዎች ውጪ ለኢትዮጵያ የምትሰጠውን ድጋፍ ማቋረጧን የምትቀጥል መሆኑንም አንድ የሚኒስቴር መስሪያ ቤቱ ከፍተኛ ባለስልጣን ተናግረዋል። በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሮበርት ጎዴክ ከአሜሪካ ድምጽ ጋር በስልክ ባደረጉት ቃለ ምልልስ ጦርነቱ መቆም አለበት። ችግር ሆኖ የቆየው የሰብዓዊ እርዳታ የሚሰጥበት መንገድም መከፈት ይኖርበታል ብለዋል። የአሜሪካ ድምጿ ኒክ ቺንግ ከዋሽንግተን ያጠናቀረችውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው አሰናድቶታል። የአፍሪካ ጉዳዮች ሚኒስትር ሮበርት ጎዴክ ለአሜሪካ ድምፅ በሰጡት ቃል ጨምረው እንደተናገሩት የሰብአዊ መብት ጥቃቱና የሚደርሰው ግፍ እንዲቆም እንፈልጋለን። የኤርትራና የአማራ ሚሊሻ ለቀው እንዲወጡ እንፈልጋለን። ይህ ግጭት በእርግጥም እንዲቆም እንፈልጋለን ብለዋል። ትናንት ማክሰኞ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ከኬንያና ከናይጄሪያ ባለሥልጣኖች ጋር በደረገጽ ተወያይተዋል። በንግግሩ ከፍተኛ አጀንዳ የነበረው ዲሞክራሲያዊ አስተዳደርን በማጠናከርና ዘላቂ ደህንነትን በመገንባት ዙሪያ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ አስታውቀዋል። በትግራይ ያለው ቀውስ የቀጠናው ችግር ነው፣ በአጠቃላይ ቀጠናውም ላይ አደጋን ይደቅናል በማለት የተናገሩት ጎዴክ ዩናይትድ ስቴትስ ከሌሎች የአፍሪካ መሪዎች ጋር ይህን አስከፊ ችግር ለማቆም በቅርበት እየተገናኘች ነው ብለዋል። አብይ ዘመቻውን የጀመሩት በትግራይ ክልል ባለፈው ህዳር ውስጥ ሕግና ስርዓት ማስከበር ዘመቻ የሚል ስያሜ በመስጠት በኢትዮጵያ የፌዴራል ወታደሮች ካምፕ ላይ የተፈጸመውን ጥቃት አነሳስተዋል በሚል የህወሓት አመራሮችን ለመያዝና ትጥቅ ለማስፈታት ነበር። ህወሓት የፖለቲካ ቡድን ሲሆን የፌዴራል መንግስቱን በቀጣይነት ለመዋጋት የወሰነ የታጣቂ ክንፎች ያሉት ድርጅት ነው። ህወሓት ከሁለት አስርት ዓመታት በላይ በቀድሞው ጠቅላይ ሚኒስትር መለስ ዜናዊ ስር ስልጣንን ተቆጣጥሮ የቆየ ድርጅት ነው። እንደ አውሮፓ አቆጣጠር መጋቢት 26 አብይ ኤርትራ ኃይሎቿን ከትግራይ ለማስወጣት ተስማምታለች ብለው ነበር። ዩናይትድ ስቴትስ ባለስልጣናት ግን እንደሚሉት ለቆ መውጣቱ ተፈጻሚ ስለመሆኑ ምንም ማስረጃ የለም። ባለፈው ሰኞ ጠቅላይ ሚኒስትር አብይን በስልክ ያነጋገሩት ብሊንከን ኢትዮጵያና ኤርትራ የኤርትራ ወታደሮች ከትግራይ ለቀው እንዲወጡ የገቡትን ቃል በአስቸኳይ በግልጽ ሊረጋገጥ በሚችል መልኩ ሙሉ በሙሉ ተግባራዊ እንዲደረግ ግፊት ማድረጋቸውን የውጭ ጉዳይ ሚኒስትር አስታውቋል። አዲስ የተሰየሙት በዩናይትድ ስቴትስ የምስራቅ አፍሪካ ልዩ ልዑክ ጄፍሪ ፌልትማን በሚቀጥሉት ቀናት ውስጥ ወደ ኢትዮጵያ ይጓዛሉ ተብሎ ይጠበቃል። ባሳለፍነው ሰኞ የውጭ ጉዳይ ሚኒስትር ቃል አቀባይ ለቪኦኤ እንደተናገሩት የዩናይትድ ስቴትስ ከሰብአዊ እርዳታዎች ውጪ ለኢትዮጵያ የምትሰጣቸውን ድጋፎች ማቋረጧን የምትቀጥል ሲሆን ለአገሪቱ የሚሰጡ የሰብአዊ እርዳታዎችን ግን ትቀጥላለች ብለዋል። ቃል አቀባዩ ስለዚሁ ሲናገሩ አሁን በኢትዮጵያ ያለውን ሁኔታ ግምት ውስጥ በማስገባት ሌሎች ፕሮግራሞች ብዙዎቹ በደህንነት ጉዳዮች የምናደርጋቸው ናቸው። እነሱን ላለማቋረጥ ወስነናል ብለዋል። ዩናይትድ ስቴትስ ባለፈው ዓመት ኢትዮጵያ በታላቁ የኢትዮጵያ ሕዳሴ ግድብ ዙሪያ ከግብጽ ጋር ያላትን አለመስማማት ማስወገድ ባለመቻሏ ለኢትዮጵያ የምትሰጣቸውን የተወሰኑ የውጭ እርዳታዎች አቋርጣለች። ይሁን እንጂ የውጭ ጉዳይ ሚኒስትር ዋሽንግተን በሰብአዊ ዘርፍ የምትሰጠውን እርዳታ ትቀጥላለች ብሏል። አያይዞም ከኢትዮጵያ ሕዝብ ጋር ላለው ዘላቂ አጋርነትና የኢትዮጵያን የግዛትና ብሔራዊ አንድነትን እንዲጠበቅ ቁርጠኛ መሆኑን ገልጿል። በትግራይ ክልል ያለው ግጭት በሺዎች ለሚቆጠሩ ሰዎች ሞትና በሺዎች የሚቆጠሩ ደግሞ የአገር ውስጥ ተፈናቃይ እንዲሆኑ አድርጓል። በመቶ ሺዎች የሚቆጠሩ ሰዎችም ወደ አጎራባች ሱዳን እንዲሰደዱ አድርጓል። በተባበሩት መንግስታት በተገኘው መረጃ መሠረት የትግራይ ክልል ከአምስት ሚሊዮን በላይ ሰዎች የምግብ የውሃና የመድኃኒት እጥረት አለባቸው። ዩናይትድ ስቴትስ በኢትዮጵያ ትልቁ የሰብአዊ እርዳታ ለጋሽ አገር ናት። በትግራይ ብቻ እጅግ ለተጎዱና የሰብአዊ እርዳታ ለሚያስፈልጋቸው ሰዎች ዩናይትድ ስቴትስ ወደ 305 ሚሊዮን ዶላር ለግሳለች። ትናንት ማክሰኞ ብሊንከን ዩናይትድ ስቴትስ ከፍተኛ ዲፕሎማት ሆነው ለመጀመሪያ ጊዜ አፍሪካን በድረገጽ በተደገፈ የሚያደርጉትን ጉብኝት ጀምረዋል። ከወጣት አፍሪካ ተነሳችነት መሪዎች ወይም ያሊ አባላት ጋር ተገናኝተው እንደ ኢኮኖሚክ ልማት፣ ዲሞክራሲ፣ መልካም አስተዳደር፣ የአየር ንብረት ለውጥና ጤናና በመሳሰሉት የተለያዩ ጉዳዮች ላይ ይወያያሉ። የዩናይትድ ስቴትስ ዋናው ዲፕሎማት ከናይጄሪያው ፕሬዝዳንት ሞሐመድ ቡሃሪና ከውጭ ጉዳይ ሚኒስትሩ ጂኦፍሪ ኦኒያማ ጋር ተገናኝተው ዲሞክራሲንና መልካም አስተዳደርን ለማጠንከር ዘላቂ ደህንነትን በማስፈን የኢኮኖሚ ትብብርን ለማጉላትና በተለያዩ መስኮች ለመስራት ባላቸው የጋራ ግቦች ላይ ይወያያሉ። ብሊንከን ከኬንያ ባለስልጣናት ጋር የሚገናኙ ሲሆን 57 ዓመት ያስቆጠረውን የሁለቱን አገሮች ግንኙነት ያከብራሉ። ከፕሬዝደንት ኡሁሩ ኬንያታም እንዲሁም ከካቢኔው ሚኒስትር ራሼሎ ኦማም ጋር በመገናኘት ያላቸውን ስትራቴጂክ ግንኙነት የሚያጠናክሩ ሲሆን የኮቪድ-19 ወረርሽኝን በጋራ ለመዋጋት በሚያስችሉ መንገዶችም ዙሪያ እንደሚነጋገሩ ተመልክቷል። ደረጀን ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ ርዕስ ስንሻገር በኢትዮጵያ ያለው የኑሮ ውድነት በነዋሪዎች እና በንግዱ ማህበረሰብ ላይ ካሳደረው ብርቱ ጫና ባሻገር በመዋለ ነዋይ ፍሰት በባንኮች እና በትልልቅ የቁጠባ ተቋማት ላይ ጭምር ከፍተኛ ጉዳት እያደረሰ ነው ሲሉ በርዕሰ ጉዳዩ ዙሪያ ሙያዊ ትንታኔ ያቀረቡ አንድ የምጣኔ ሀብት አዋቂ ተናገሩ። ዶክተር ደጌላ ኤርገና በሐዋሳ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ የኑሮ ውድነቱን ምንጮች ጉዳቶችና መፍትሄዎችን ተንትነዋል። የአገሪቱን የምጣኔ ሀብት መዋቅራዊ ሁኔታ እንዲሁም የአጠቃላዩን የምጣኔ ሀብታዊ ስርዓት ማሻሻል እንደሚገባ አሳስበዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ከዶክተር ደንጌላ ጋር ያደረገውን ቃለ ምልልስ ይዞ ቀርቧል። በሐዋሳ ዩኒቨርሲቲ የምጣነ ሀብት መምህርና ተመራማሪ ዶክተር ደገላ እርጋና አሁን እንደ አጠቃላይ በኢትዮጵያ በተናጠል ደግሞ ሐዋሳና እንደ ሐዋሳ ባሉ ክልል ከተሞች የተፈጠረው የዋጋ ንረትና ያስከተለው የኑሮ ውድነት በማደግ ላይ ባሉ አገራት ከሚከሰተው ጋር ስነጻጸር ከፍ ያለ ነው ብሏል። የዋጋ ንረትም ከስምንት እስከ አስር ግፋ ቢል ከሶስት በመቶ በላይ ማደግ የለበትም። በየአመቱ ማደጉ የተወሰነ ደረጃ ተቀባይነት አለው፣ ግን ከአስራ ሁለት በላይ ከሆነ ደግሞ ጉዳት አለው። በተለይ ደግሞ በአማካይ ከስምንት ከሶስት በላይ ማደግ የለበትም የሚል ነው እና በኢትዮጵያ አሁን ያለው የዋጋ ንረት ያው ከፍ ያለ ነው። በተለይ ከምግብ ሸቀጦች ጋር ከአስራ ስምንት እስከ ሀያ በመቶም ድረስ መሄድ የሚችል ነው። ይቀያየራል። ይሄ ጉዳት አለው። ያው የዋጋ ንረትን ፈጥሯል ያሏቸውንም ምክንያቶች ዶክተር ደግል አብራርቷል። ዋጋ ንረት በተለያየ መንገድ ሊመጣ ነው፣ እንደምታውቀው ያው አንዳንድ የማምረቻ ኮስ ከፍ ስል ይመጣል ዋጋ ንረቱ ይመጣል ማለት። ስለዚህ ከማምረቻዎች ጋር የተገናኘ ነው። ሁለተኛ ደግሞ አንዳንድ ጊዜ ፍላጎት በተለያየ ምክንያት ከፍ ይላል። ምሳሌ የዜጎች የተወሰነ የገቢ አቅም ቢጨምር የመንግስት ደግሞ በአብዛኛው በኢኮኖሚ ላይ የመሸመት ገንዘብ እንግዲህ በተለያየ መንገድ ገቢ አለው መንግስት ታክስም ያገኛል ገንዘብ፣ ያትማል ስለዚህ የመግዛት አቅሙ የመንግስት ፍላጎት ከፍ ይላል። ለኢንቨስትመንት ሲል ነው እንግዲህ ብዙ ጊዜ የመንግስት ፍላጎት ከፍ የሚለው በእነዚህ ምክንያት። የማህበረሰቡም ሆነ የመንግስት ፍላጎት፣ የግሉም ሴክተር ኢንቨስት የማድረግ ፍላጎት ሲጨምር በዛ ምክንያት ብዙ ገንዘብ በኢኮኖሚ ውስጥ ይገባል ማለት ነው። ያለ የዋጋ ንረት ይመጣል። ያንን እኛ ያው ዲማንድ ፑል የምንለው ያው ፍላጎት ተኮር የሆነ የዋጋ ንረት ነው አንዳንዱ ወጪ ተኮር የሆነ ነው። ወጪ ሲጨምር የማምረት ሶስተኛ ደግሞ ከሌላ ዓለምም ይመጣል ኢምፖርት ኢንፍሌሽን የምንለው ለምሳሌ፣ ከነዳጅ ጋር ታውቃለህ፣ ነዳጅ ዋጋ ሲጨምር፣ እዚ በትራንስፖርት ላይ ይጨምራል፣ በተለያዩ ሴክተሮች ላይ ኢምፖርት በምናደርጋቸው ነገሮች ላይ ዋጋ ይጨምራል። አንዳንዴ ደግሞ ማህበረሰቡም ዝም ብሎ ሀገራዊ ሁኔታ ላይ ያለው ኮንፊደንስ ሲሸረሸር፣ ችግር ይኖራል ብሎ በንበስጋል ግምትም ምክንያት ዋጋ የምንርበት ሁኔታ አለ ጉዳቱ ከግለሰብና ከቤተሰብም ያልፋልም ብሏል። ቀውስ አስከትሏል። ያው እንደምትሰማው በክልልም በከተሞች በገጠርም ድረስ የሚሄድ እና ጉዳቱ በቤተሰብ ኑሮ ብቻ ሳይሆን በሚሸመቱ ነገሮች ብቻ ሳይሆን ያው ከዛም በላይ የንግዱን ማህበረሰብ እምነት የሚሸረሽር ነገር ነው። የንግዱ ማህበረሰብም ያው ነገ ምን ይሆናል በሚል ንግዱ ላይ ብዙ እምነት የለውም። ዛሬ ዋጋ ንረቱ የሚጠቅም ቢመስለውም ተመልሶ ደግሞ ሲወርድ ጉዳት ላይ እንደሚወርድ ያስባል። አሁን በውድ ገዝቶ በበለጠ ውድ ሸጦ ተመልሶ ሲመጣ ደግሞ ይጎደዋል። ይሄንን ያውቃል። ስለዚህ እነሱም ጋር እምነት የለም። በዋናነት ደግሞ ቁጠባን፣ በዋናነት ኢንቨስትመንትን ይጎዳል። ታውቃለ። ጉዳቱ ነው ዋናው። ኢንቨስትመንት ለምሳሌ ዛሬ ተዋውሎ ወደ ኢንቨስትመንት የገባው ኃይል ያው ተበድሮ ነው በብዛት የሚሄደው። ተበድሮ ሲሄድ ያው ያወጣው ገንዘብ ሊገዛ የሚችለው ነገር ዋጋው ከፍ ይላል። ኢንቨስትመንትን በቀላሉ ወደፊት እንዳይሄድ ያደርጋል። ቁጠባም ደግሞ እንደዛው ነው አንድ ሰው ቆጥቦ እዛ የሚያገኘው ያው ታውቃለህ ኢንተረስት አለ። ደግሞ ያው ባንኮች የሚከፍሉት በቁጠባ አለ። ስለዚህ አንድ መቶ ሺህ የቆጠበ ሰው የሚያገኘው ሰባት ፐርሰንት፣ ስምንት ፐርሰንት፣ አስር ፐርሰንት ሊሆን ይችላል። ግን ከዛ ከሚያገኘው በላይ እዚህ ብሩ ዋጋው እየሞተ ነው። በአጠቃላይ ከረጅም ጊዜ አኳያ እድገትን ይጎዳል። የኑሮ ውድነትን ያስከትለው የዋጋ ንረት ከሀገሪቱ የኢኮኖሚ መዋቅርና ስርዓት ጋር የተገናኘ መሆኑን ገልጠው መፍትሄውም ይህንን ችግር ከመፍታት ይጀምራል ነው ያሉት። በመንግስት ፍላጎት መጨመር ምክንያት የመጣ ከሆነ መንግስት፣ ለምሳሌ ገንዘብ አትሞ በኢኮኖሚ ውስጥ በመጨመሩ ምክንያት ብዙ ገንዘብ በኢኮኖሚ ውስጥ ስለገባ የሚመጣ ከሆነ በሞኔተሪ ፖሊሲ አለ፣ የገንዘብ ፖሊሲ የሚባለው መንግስት መልሶ በዛ መንገድ ሊቆጣጠረው ይችላል። ማለት ብዙ በኢኮኖሚ ውስጥ ባስገባ ልክ የዛ ነው ያህል ከኢኮኖሚ ማስወጣት ይችላል መንግስት። ገንዘብም ማለት በተለይ ገንዘብ ከባንኮች መልሶ ወደ ብሔራዊ ባንክ እንዲጠራቀም በማድረግ መንግስት በወንድ በመሸጥ ገንዘብ በመሰብሰብ ከግለሰቦች ማለት መንግስት ለምሳሌ ኢንተረስት ሬት ከፍ ያደርግ ከባንክ የሚበደሩት ይቀንሳሉ። ታጣና ኢንቨስተሮቹ ከባንክ መበደር አይችሉም። ምን የሚወስነው መንግስት ነው። ኢንተረስት ሬቱን ከፍ የሚያደርጉት ብሔራዊ ባንክ ነው። ስለዚህ መንግስት በሞኒተሪ ፖሊሲ በኩል ሊቆጣጠር የሚችልበት እድል አለው። ሁለተኛውና መሰረታዊ በኢትዮጵያም ሊሰራ የሚችለው ደግሞ ያው የግብርና ምርቶች፣ በተለይ እኛ የዋጋ ንረት የሚያደረገው ከምግብ እህሎች ጋር የተገናኘ ነው። ኮንሱመር ፕራይስ ኢንዴክስ የምንለው የሸማች የዋጋ ህዳግ አለ። አማካይ ነገር ነው። በመሰረታዊነት ያው ሸማቾች የሚገዟቸው ነገሮች ላይ ከአመት አመት፣ ከጊዜ ወደ ጊዜ የዋጋ ነዛት እንዴት እየጨመረ ነው የሚለውን የሚያሳይ ነገር ነው። እንግዲህ ኮንሱመር ኢንዴክስ የምንለው ያ ነው። እንግዲህ ኢንፍሌሽን የሚያመለክት ፣ ስለዚህ ይሄ ደግሞ አቅርቦት ከማሻሻል ጋር እያያዛል ምርት ከማምረት ምርታማነት ከመጨመር ጋር ስለዚህ በኢትዮጵያ ውስጥ አቅርቦት ጋር ተያይዞ የሚመጣ እጥረት ጋር አቅርቦት እና ፍላጎት አለመመጣጠን ጋር የሚመጣ ኢንፍሌሽን ነው በኢትዮጵያ በአብዛኛው ያለው ይሄ። ስለዚህ አቅርቦት ማሻሻል ይጠበቅብናል። መሰረታዊ ፍጆታ እቃዎች ጋር አቅርቦት ካሻሻልን በዋናነት ሰማንያ በመቶ የሚሆነው የአብዛኛው ማህበረሰብ ገቢ የሚሄደው ለምግብ ነው፣ ተጓዳኝ ለሆኑ ነገሮች ነው። ስለዚህ ያንን መቆጣጠር ይችላል ማለት ነው አቅርቦት በማሻሻል ለምሳሌ አሁን ወደ ክረምት ይሄድን አቅርቦት ሲሻሻል የዋጋ ንብረት ተወሰነ ደረጃ የመቀነስ እድል ይኖራል ይኖረሃል ማለት ነው። ከመፍትሄዎቹ መካከል ሕገ ወጥ የንግድ ስርዓት መቆጣጠርና የገበያ መሰረተ ልማት ማሻሻል ሰፊውን ድርሻ እንደሚይዝም ገልጧል። እኛ የገበያ መሰረተ ልማት ደካማ ነው። ደግሞ የንግዱ ማህበረሰብም ኃላፊነት በተሞላበት መንገድ ስልፉን ግልጽ አድርጎ የገበያ ቻነሉ ጤናማ አይደለም በኛ ሀገር። ሲቸግርህ እሱም የበለጠ ችግር ውስጥ እንድትወስድ የሚያደርግ ያ ሆርዲንግ የምለው አለን እኛ በኛ እንትንና ሆርዲንግ መደበቅ አርቲፊሻል የሆነ እጥረት የመፍጠርም ይኖራል እና የገበያ መሰረተ ልማት የማሻሻል ጉዳይ ነው መፍትሄው። ለምሳሌ ሲሚንቶ ባለፈው ኢንተርቪን አድርጓል መንግስት፣ ታስታውሳለህ አላስፈላጊ የዋጋ ንረት ነው የመጣው ሀገር ውስጥ ምርት ነው ከማከፋፈያው ጤናማ ሆኖ በሰንሰለቱ አርቲፊሻል የሆነ እጥረት ተፈጥሮ ነው ከስምንት መቶ ድረስ የሄደው እና ያንን መንግስት በመቆጣጠር ሬጉላቶሪ ቦዲ በማጠናከር እና መረጃ ለህብረተሰቡ በመስጠት ስጋት መከላከል ይቻላል። አሁን መጨረሻ ላይ አንድ ያሉኝ ጠንካራ ሀሳብ አለ መንግስት ጣልቃ መግባት አለበት የሚል የኢትዮጵያ የኢኮኖሚ ፖሊሲው ደግሞ ነጻ የገበያ ፖሊሲ ነው። አይጋጩም። እነሱን አንዳንድ ሰዎች እንደ መከራከሪያ ሀሳብም ያቀርባሉ መንግስት ዋጋ መተመን ያለበትም ብሎም ይነሳል። እና እስቲ እዛ ላይ ሪአክት ያድርጉ ዶክተር። ነጻ ማለት በእኛ በግንዛቤ ደረጃ የሚወሰን ነው። ባደጉ ሀገሮች ያው ነጻ ገበያ ይሰራል። ከኃላፊነት ጋር ነው ነጻ ገበያ ማለት የግሉ ሴክተር ይሰራል ማለት ነው። በአግባቡ እንደተባለው ይሄ አላስፈላጊ የሆነ በራሱ በኩል የሚፈጥራቸውን ለዋጋን አስተዋጽኦ የሚያደርጋቸውን ነገሮች አያደርግም፣ ግን ኃላፊነት ይሰማዋል የግሉ ሴክተር ማለት ነው። የግሉ ሴክተር አቅምም አለው እና ቶሎ የመበልጸግና የመጥፋት ሳይሆን ህብረተሰቡን የማገልገል ሳቤ ንዞ የሚሄድ ነው የግሉ ሴክተር ከፍ እያለ ሲሄድ ማለት ነው። እኛ ሀገር ውድድሩ ጤናማ አይደለም። በቲ አቅምም በቂ የላቸውም የግሉ ሴክተር ላይ የሚሰሩ ተዋናያን ኢትዮጵያ ደግሞ ሬጉላተሪ ቦዲ የምንለውም በተገቢው ይሄንን የሚያስከብር አይደለም። ስለዚህ ነጻ ነው ብለ መልቀቅ በእኛ ሀገር ኮንቴክስት እየሰራ አይደለም። አሁን ባለው ሁኔታ የግሉ ሴክተር ለራሱ ብትለቀው፣ አጭርና ስህተት የሆነ መንገድ ነው የሚሄ በምጣኔ ሀብት ሀልዮት ወይም ቲዮሪ መሰረት ሸማቹ ምንድን ነው የሚለው? ሸማቹ የራሱን መብት በማስጠበቅ መንግስት ብቻ ያስጠብቅልኝ ማለት ተገቢ አይደለም። ያው ሸማች እንደምታውቀው ከአቅራቢው በላይ ነው፣ እኛ ጋር የትም ማለት ነው። እና ግን ሸማች መደራጀት ይችላል። የሸማቾች የህብረት ስራ ማህበር እንደምታውቀዋለህ። ይህ የሸማቾች የህብረት ስራ ማህበር በተገቢው ቢደራጅ ጉዳዩን ከዲማንድ ሳይድ ያለውን ወደ ሀይል መቀየር ይችላል። ኔጎሼት የማድረግ ይችላል። ዶክተር ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ግናለሁ ዮናታን። እሽ እግዚአብሔር ይስጥልኝ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳሙ ዮናታንን ለዝግጅቱ አመሰግናለሁ። አድማጮች፣ አሁን ወደ ሶማሌ ክልል እንሻገራለን። በአሁኑ ወቅት በሶማሌ ክልል ከሌሎች የአገሪቱ ክልሎች በተለየ ሁኔታ የተጧጧፈ የተንቀሳቃሽ የባንክ አገልግሎት ፉክክር አለ ይለናል አዲስ ቸኮል ባጠናቀረው ተከታዩ ዘገባው። ዋነኛ መገበያያዋን ከገንዘብ ይልቅ በተንቀሳቃሽ የባንክ አገልግሎት ካደረገች ሶማሊላንድ አጎራባች በመገኘቱ የሶማሌ ክልል ከተሞችም ከሌሎች የኢትዮጵያ ከተሞች በተለየ ሁኔታ የዳበረ የተንቀሳቃሽ ባንክ አገልግሎት አላቸው ሲልም ይዘረዝራል። በርካታ ነዋሪዎቻቸውም ተጠቃሚዎች ሲሆኑ በቅርቡ ወደ ሶማሌ ክልሏ መዲና ጅጅጋ አቅንቶ የነበረው ሪፖርተራችን አዲስ ቸኮል ተዘዋዝሮ የተመለከተውን አጠናቅሮ ተከታዩን አድርሶናል። ወደ ሶማሌ ክልሏ ዋና ከተማ ጅጅጋ ስትሄዱ በሌሎች የኢትዮጵያ ከተሞች የማታዩት አንድ ለየት ያለ ነገር አለ። የከተማዋ ዋና ዋና መንገዶችና አደባባዮች የሞባይል ባንክ አገልግሎት በሚሰጡ ድርጅቶች ማስታወቂያዎች የተሞላ ነው። የሞባይል የባንክ አገልግሎት የቁሳቁሶች ግዥና ሽያጭ፣ እንዲሁም ሌሎች አገልግሎቶች የሚያስፈልገውን ክፍያ በጥሬ ገንዘብ ሳይሆን በእጅ ስልክ በተከፈተ የባንክ ሂሳብ ውስጥ ካጠራቀምነው ገንዘብ በሞባይላችን አማካኝነት የሚፈጸም ክፍያ ነው። አገልግሎቱ ከክፍያ ባሻገር ሌሎች ጥቅሞችም አሉት። ከጂጂጋ በቅርብ ርቀት የምትገኘው ሶማሌላንድ ግብይት የሚፈጸመው በዋናነት በሞባይል የባንክ አገልግሎት ከመሆኑ ጋር ተያይዞ ጂጂጋም ይኸው ባህል ከሌሎች የኢትዮጵያ ከተሞች ቀድሞ ተጋብቶባታል። ከሻይ ቡና ጀምሮ እስከ ጫትና ኤሌክትሮኒክስ እቃዎች ግብይት እንዲሁም ሌሎች የጅምላና ችርቻሮ ንግድ ስራዎች ግዥና ሽያጭም በሞባይል የባንክ አገልግሎት ይከናወናል። በጂጂጋ አሁን አሁንም በጥሬ ገንዘብ በመክፈል ግዥና ሽያጭ ማካሄዱ ባይቀርም የሞባይል ግዥና ሽያጭ ግን ከየትኛው የሀገሪቱ ከተሞች ጋር ለንጽጸር በማይቀርብ ሁኔታ እጅግ የተስፋፋ ነው። ጂጂጋ ከተማ ላይ የሞባይል ባንክ አገልግሎትን አስቀድሞ የጀመረውና አሁንም በገበያው ትልቅ ሚና ያለው ሄሎ ካሽ ነው። ይህን አገልግሎት በመስጠት በርካታ ዓመታት አስቆጥሯል። ይሁንና ከሁለት ዓመት ወዲህ ገበያውን የተቀላቀለው ሰሐይ የሞባይል ባንክ አገልግሎት የገበያ አድማሱን በማስፋት ከሄሎ ካሽ ጋር ተቀራራቢ የሆነ የገበያ ድርሻን ይዞ ይገኛል። በያዝነው ዓመት የጅጅጋውን ፉክክር የተቀላቀለው ኢብር የሞባይል ባንኪንግ አገልግሎትም ሶስተኛ ዋና ተፎካካሪ ሆኖ ብቅ ብሏል ይህ እንግዲህ የኢትዮጵያ ንግድ ባንክን ጨምሮ ሌሎች ግዙፍ ባንኮች ከሚሰጡት የሞባይል ባንክ አገልግሎት በተጨማሪ ያለ ነው የሞባይል ባንክ አገልግሎቱን ተደራሽ ለማድረግ በዋናነት ሶስቱ አገልግሎት ሰጪዎች ማለትም ሄሎካሽ ሳሀይ ና ኢብር በከተማ ዋና ዋና መንገዶች የተወሰኑ መቶ ሜትሮች ርቀት በአነስተኛ ኮንቴይነሮች ወይም በየኪዮስ ኮቻቸው የሞባይል ባንክ አገልግሎት የሚሰጡ ወኪሎች አሏቸው በራሱ አነስተኛ ኮንቴነር የኢብር ወኪል ሆኖ የሚሰራው አብድራማን ሸሪፍ ለደንበኞቹ ስለሚሰጣቸው አገልግሎት አጫቶናል ይህን ስም አብድራማን ሸሪፍ ይባላል ይገኛል። ቢር ወኪል ነኝ። ገንዘብ ሲላክ እንኛል ደግሞ እንከፍላለን፣ እንሰጣለን። የማስቀመጡ በብዛት ነው። አሁን ለምሳሌ በጃጆቹ መቶ ብር ሁለት መቶ ብር ሲሰራ አንድ መቶ ብር ያመጣል፣ ያስቀምጣል። ለምን መሰለ፣ ቢሩ ምንም አይቆርጥም። እስካሁን አገልግሎቱ ደስ ይላል። አሁን ለሰው አካውንት እንከፍታለን። እንደገና ደግሞ ኢብር ደግሞ እንትኑ ይሄዳል በባንክ አንድ ሞቶ ብር ትቀበላለ፣ ከዛ ወደ ባንክ ትልካለ። አሁን ሰው ብር ይዞ እስከ ባንክ ስለመሄድ አሁን ሰው በብዛት ወቅት ስለይልም ወስዶ እንትኑ ያስቀምጣል ባንክ እኛ ሞቶ ብር እንቀበላለን በባንክን ይለካልን ከነኚህ ባሻገር የሞባይል ካርድ መሙላት የአውሮፕላን ትኬት መቁረጥ የመብራትና የስልክ ኪራይ ወይም ቢል ክፍያ መፈጸም አገልግሎቶችንም እንደሚሰጡ አቶ አብድራማን ይናገራል። አገልግሎት ሰጪ ተቋማትና የጅምላና ችርቻሮ ሽያጭ ስራ የሚሰሩ ድርጅቶችም አብዛኞቹ ከነኚህ የሞባይል ባንክ አገልግሎት ሰጪዎች የራሳቸው መለያ ቁጥር ወይም ኮድ እየተሰጣቸው ለምርትና አገልግሎታቸው ክፍያ በሞባይል ባንክ በኩል እንደሚቀበሉ ይናገራሉ። ስራን ሆቴል ማኔጅመንት በጣም ከካሽ ኤሌክትሮኒክ መላክ ለከስተመርም በጣም አስፈላጊ ነገር ነው። ሰው ምን ያህል ይጠቀማል? አብዛኛው ሰው በ ትኩስ ነገር የሚያዙ የሞባይል ባንክ አካውንት ሲያወጣ ያገኘ ነው። የባጃ ሾፌር ወጣት ታሪኩም በርካታ ደንበኞቹ ለሚሰጠው የታክሲ አገልግሎት በሞባይል ባንክ አማካኝነት ክፍያ ለመፈጸም እንደሚጠይቁት፣ ለዚህም አካውንት መክፈት እንዳስፈለገው ገልጾልናል። ከሶማሌ ክልል አልፎ ወደ ድሬዳዋ እና ሐረር ምስራቅ አድርጌ ወረዳዎች አገልግሎቱን እያሰፋ ስለሚገኙ የሰሀይል ሞባይል ባንኪንግ የባንኩ እናት ኩባንያ የሆነው ሬስ ማይክሮፋይናንስ አመራር ስለ ተቋማቸው አገልግሎት የሚነግሩን አላቸው። ስሜ አብዱከይድ አህመድ ይባላል። ስለ ማርኬቲንግ ጉዳዮችን ለ ራይስ ማይክሮ ፋይናንስ ኢንስቲቱሽን ነው የሚሰራው። ራይስ ማይክሮ ፋይናንስ ኢንስቲቱሽን በመጀመሪያ በሀገሪቱ የተቋቋመው 2014 ነበረ በፈረንጅ አቆጣጠር። ያው አገልግሎቱን ግን ለመስጠት የጀመረው ነው፣ በተለየ ሁለት ሺህ ሀያ ነው። በደንብ እዚህ በተለይ ሶማሊያ ክልልን ለመንቀሳቀስና የተለያየ ሰርቪሶችን ወይም አገልግሎቶችን ለሕብረተሰቡ ለማደረስ ጀምረው ባለፈው አመቱን ከለውጡ በኋላ ነው። ከተቋቋሚ በኋላ ባለፈው መንግስት እዚህ ስራው እንዳይጀምር ተከልክሎ ነበረ። ከሶማሊያ ክልል ከለውጡ በኋላ ሙስተፌና አብይ ከመጣ በኋላ ያው አገልግሎቱን በዛ እየተሰጠ ነው። አሁን ሬስ ማይክሮ ፋይናንስ ኢንስቲትዩሽን በነገራችን ላይ የሚሰራው እንደ ባንክ ነው፣ እንደ ባንክ አይነቱ ነው፣ የአነስተኛ ባንክ ነው የሚባለው። ኮር ባንኪንግ የሚባል ነገር እንሰጣለን። ሰሀይ ሞባይል ባንኪንግ የሬስ ማይክሮ ፋይናንስ ኢንስቲትዩሽን የሚሰጣቸው አገልግሎቱ አንዱ ነው እና ዋነኛው ነው። የሰሀይ ሞባይል ባንኪንግ ከሚሰጣቸው አገልግሎቶች መካከል ገንዘብ መላክና መቀበል፣ ገንዘብ መቆጠብና ማውጣት፣ የስልክ ካርድ ወይም አየር ሰዓት መግዛት፣ የአውሮፕላን ትኬት መቁረጥ፣ የቴሌኮሙኒኬሽን የመብራትና የመሳሰሉ ወርሃዊ ክፍያዎችን ቢሯቸው ድረስ መሄድ ሳያስፈልግ መፈጸም፣ እንዲሁም በመቶዎች ወይም በሺዎች የሚቆጠሩ ሰራተኞች ላሏቸው ድርጅቶች በአንድ ጊዜ ክፍያ መፈጸም የመሳሰሉ አገልግሎቶች እንደሚሰጥ ኃላፊዋ አስረድተውናል። እነኛ አገልግሎቶች ከሞላ ጎደል በሁሉም የሞባይል ባንክ አገልግሎት ሰጪ ተቋማት የሚፈጸሙ ናቸው። በሶማሌ ክልል ከአምስት ዓመት በላይ በዘርፉ በብቸኙነት የሰራው ሄሎካሽ የተባለ ድርጅት አሁንም ድረስ በሞባይል ባንክ አገልግሎት ሰፊ የገበያ ድርሻ ያለው ሲሆን ከሁለት ዓመት ወዲህ ወደ ገበያው የተቀላቀሉ ሰሀይ ሞባይል ባንክ አገልግሎትም በአጭር ጊዜ በርካታ ተገልጋዮችን አፍርቶ ሄሎካሽን የመፎካከር ሊሆን እንደበቃ የጅጅጋ ከተማ ነዋሪዎች ይናገራሉ። በአብዛኞቹ ግምት አሁንም ድረስ በውስን መጠንም ቢሆን የሶማሌ ክልል የሞባይል ባንክ ገበያን የሚመራው ሄሎካሽ ሲሆን፣ ጥቂቶች ግን ሰሀይ ይበልጣል ባይ ናቸው እነኚህ ዋና ገበያቸው ነው የሶማሌ ክልል ያደረጉ ሁለቱ ድርጅቶች ገበያው ላይ የተሻለ ድርሻ ለመያዝ በሚፎካከሩበት ሁኔታ ግን በሀገር አቀፍ ደረጃ በዚሁ ዘርፍ የተሰማረው ኢብር የሞባይል ባንክ አገልግሎት ከጥቂት ወራት በፊት የሶማሌ ክልል የሞባይል ባንክ ገበያ ፉክክርን ተቀላቅሏል። በአጭር ጊዜ ውስጥ በሶማሌ ክልል 7000 ደንበኞችን ማፍራት የቻለውና ና ከሶማሌ ክልል ውጪ ወደ ሐረር ድሬዳዋ ና የሶማሌ ክልል አጎራባች የኦሮሚያ ከተሞች አገልግሎቱን እያሰፋ ያለው ሳሀይ የሞባይል ባንክ አገልግሎት ሕልሙ ከሶማሌ ክልል አልፎ በዘርፉ በሀገር አቀፍ ደረጃ ግንባር ቀደም አገልግሎት ሰጪ መሆን እንደሆነ የተቋሙ የገበያ ጥናት አመራር ይናገራሉ። የኦሮሚያ አዋሳኝ ቦርደሮችን እነ ባቢሌ፣ እነ ሞያሌ እና እንደዚህ ነችነክሰኒ አካባቢው ተጀምሯል። ያው ዲቪዥኑ ሰዎችን እንዲያሳውቁ በኦሮሚያ ክልል ውስጥ ከዛ በኋላ አፋር ብራንች አለን። አዲስ አበባ ሁለት ብራንች አለ፣ ቦሌ ሚካኤል እና መርካቶ። አሁን ደግሞ የምናያሰበው ሀገሪቱ በሙሉ በሞባይል ባንኪንግ አንደኛ ለመሆንና ጥራት ሰርቪስ ለማምጣት ለኢትዮጵያ እናስባለን። ቪዥናችን እና ራዕያችን ይሄ ነው። በሶማሌ ክልል የተስፋፋው የሞባይል ባንኪንግ አገልግሎት በሌሎች ክልሎችም በዚህ ፍጥነት ሊስፋፋ ይችላሉ። በሂደት የምናየው ይሆናል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ድሬዳዋ። አድማጮች፣ አሁን ምርጫ ነክ ዘገባዎች። ከሳምንታት በኋላ የሚካሄደው የኢትዮጵያ ሀገር አቀፍ ምርጫ ከቀደሙት አምስት ምርጫዎች የተለየ እንደሚሆን የሚጠቅሙ በቂ ምልክቶች አሉ ሲሉ አንድ አንጋፋ የህገ መንግስት ጉዳዮች አዋቂ ተናገሩ። ምርጫ ቦርድን የመሳሰሉ የዲሞክራሲ ተቋማት እንደገና መደራጀት ከምልክቶቹ አንዱ መሆኑን በአዲስ አበባ ዩኒቨርሲቲ የህገ መንግስት ጉዳዮች መምህሩ ዶክተር ጌታቸው አሰፋ ናቸው የጠቆሙት። አስተያየታቸውን የሰጡ አንዳንድ የአዲስ አበባና የሌሎች ከተሞች ነዋሪዎችም ዲሞክራሲያዊ መብታቸውን ለመጠቀም ድምጻቸውን እንደሚሰጡ መግለጻቸውን በትላንትናው ምሽት የአሜሪካ ድምጽ ራዲዮና አህዱ ራዲዮና ቴሌቪዥን በጋራ ባዘጋጁትና ለምን ይመርጣሉ ሲሉ ዜጎችን የጠየቁበት በባለሙያዎችም ያስተነተኑበት የቴሌቪዥን ቴሌቪዥን ስቱዲዮ ውስጥ የተካሄደ ዝግጅት የመጀመሪያ ክፍል አሰምተን ነበረ። ውይይቱን የመሩት እስክንድር ፍሬው ከአሜሪካ ድምፅ እና ሊዲያ አበበ ከአህዱ ሬዲዮ እና ቴሌቪዥን ናቸው። ለምሽቱም ሁለተኛውን ክፍል እስክንድር ፍሬው እንዲህ ያሰናዱታል። ዶክተር ጌታቸው ስድስተኛው ሀገራዊ ምርጫ እስካሁን ያለው ሂደት ሌላውን በቀጣይ ሂደት የሚታይ በሆንም ምን የተለዩ ምልክቶች ታይተውበታል? ካለፉት የተለየ እንደሚሆን ምን አይነት ምልክቶች አሉ? ዋናው እኛ አይነት የፖለቲካ ስርዓት ውስጥ የምርጫን ትክክለኛነት ፍትሐዊነት ከማረጋገጥ አኳያ ስናየው የምርጫ አስተዳደር አካል ትልቅ ሚና ነው የሚጫወተው አንድ በገለልተኝነት ምርጫን እንዲያስፈጽም በህግ የሚቋቋመው ተቋም ምን ያህል አቅም አለው በሰው ኃይል በሪሶርስ ምን ያህል የተደራጀ ነው እንደገና በገለልተኝነት ደግሞ ምን ያህል ገለልተኛ ነው ከመንግስት የሚለው ቁልፍ ነገር ነው ይህንን ሁኔታ በመረዳት የህገ መንግስት አውጪዎቹ በጥሩ ሁኔታ በህገ መንግስት ውስጥ የምርጫ አስተዳዳሪው አካል በኢትዮጵያ ብሔራዊ ምርጫ ቦርድ እንዲሆን እና ይሄ ተቋም ደግሞ በማንኛውም የፖለቲካ ተጽዕኖ ስር እንዳይሆን በመንግስትም፣ በሌሎችም በገለልተኝነት ምርጫን በአገሪቱ በአጠቃላይ የሚያስፈጽም ተቋም ሆኖ እንዲደራጅ በህገ መንግስት ተቋቁሟል፣ ህገ መንግስታዊ ተቋም ሆኖ። ነገር ግን በተግባር ይሄ ሳይፈጸም ቆይቷል እስካሁን ድረስ። ነገር ግን አሁን ይህንን አስመልክቶ የህግ ማሻሻያም ተደርጓል። እንደሚታወቀው የቦርዱ በአዲስ መልክ የነበረው ህግ ተሻሽሎ የቦርዱን ማቋቋሚያ አዋጁ አዋጁ ቦርዱ የሚደራጅበትን ስርዓት ሙሉ በሙሉ በሚባል ሁኔታ ቀይሮ ለምሳሌ የገሚስ ጊዜ አባላት ሳይሆኑ ቦርዱ አሁን ያሉት አባላት ሙሉ ጊዜ የሚሰሩ ዋና ስራቸው ሆኖ ሌላ ስራ ሳይኖራቸው በሙሉ ጊዜነት ስራውን እንዲያከናውኑ አምስት የቦርድ አባላት እንዲሆኑ እና እነዚህም በተቻለ መጠን ገለልተኛ ሆነው የተመሰከረላቸው ሰዎች እንዲሆኑ ተደርጎ በሚያስችል መልክ አዋጆች ውስጥ ገብቶ በተግባርም ይሄ ተፈጽመዋል። ስለዚህ ይሄ እንግዲህ አንድ ትልቅ በተግባር ተፈጸሟል ሲሉ ዶክተር ጌታቸው አሁን በተግባርም እንደምንመለከት ከምርጫ ቦርድ ሰብሳቢ ጀምሮ በምርጫ ቦርድ ውስጥ የተሰየሙ ሰዎች ከፖለቲካ ጋር ግንኙነት የሌላቸው መሆኑ፣ ለምሳሌ ፐርሰናል የምናውቃቸው ናቸው እና ገለልተኝነታቸው ጥያቄ ውስጥ የሚገባ አይደሉም የሚል እምነት አለኝ እና በተግባርም ይሄ ታይቷል። በተግባርም በጣም አስተማማኝ በሆነ መንገድ የሚነሱ የተለያዩ ጥያቄዎችን ባለፉት ሁለት ዓመታት በእኩል ሚዛናዊነት በሚታይበት መንገድ ችግሮችን የሚያስተናግድ አቋም ያለው መሆኑ ታይቷል። ገዢው ፓርቲ ቢሆንም ባለጉዳይ፣ ተቃዋሚ ፓርቲ ቢሆንም ባለጉዳይ በእኩል አይን በማየት የጉዳዩ ሜሪት እና ይዘት ብቻ በማየት ውሳኔዎች የሚወሰኑበት እንደሆኑ አይተናል። ስለዚህ ይሄ ትልቅ ተስፋ የሚሰጥ ነው። እንግዲህ አንዱ ትልቁ ችግር የነበረው ምርጫ አስፈጻሚ አካሉ ገለልተኛ ነው ወይ የሚለው ስለነበረ ይሄ በቦርዱ ደረጃ ብቻ ሳይሆን በተቻለ መጠን ከቦርድ እስከ ምርጫ ጣቢያ ድረስ የክልል ቅርንጫፍ፣ የምርጫ ክልልና ምርጫ ጣቢያ የሚባሉ ስትራክቸሮች አሉ። በእነዚህ ሁሉ ገለልተኝነት በጣም አስፈላጊ ነው። ምክንያቱም የምርጫ ውጤት በወሳኝነት የሚለወጠው ችግር የሚከሰትበት በምርጫ ጣቢያ ሌቭል ነው። በዛ ሌቭል ሲቆጠር የሚፈጠረው ችግር ነሰሰሪ በቦርድ ሌቭል ያሉት ኃላፊዎች አያዩትም። ስለዚህ በምርጫ ጣቢያ ሌቭል ያለው የተአማኒነት የምርጫ አስፈጻሚዎቹ ገለልተኝነት በጣም አስፈላጊ ነው። ከዛ ቀጥሎ በምርጫ ክልል ያለው ሰው እነዚህን ሁሉ ጭምር በተቻለ መጠን ስነ ምግባር ባላቸው ሰዎችና ከነበረው የፖለቲካ ስርዓት ከመንግስቱ ገለል ያሉና ሚዛናዊነት ያላቸው ሰዎችን ለማሰማራት ለመቅጠር ሰፊ ሙከራ ሲደረግ ነበረ። ቦርዱ እነዚህን ሁሉ በማየት ከበፊቱ የተሻለ ውጤት ይጠብቃለን፣ ይገኛል የሚል እምነት አለኝ። ነገር ግን አሁን ደግሞ ተጨማሪ ችግሮች አሉ። ለምሳሌ የጸጥታ ሁኔታ ችግር ነው። እነዚህ አሁን እስካሁን ድረስም ችግር እየፈጠሩ ናቸው። በየቦታው የመራጮች መዝገባ ቀደም ሲል እንደገለጻችሁት፣ ዘግይቶ የተጀመረበት ምክንያት የጸጥታ ሁኔታ ያልተሟላ መሆኑ የመንግስት የታችኞቹ የመንግስት ኃላፊዎችም በበቂ ሁኔታ ለቦርዱ ትብብር የማያረጉባቸው ክልሎች ብዙ ናቸው። በግልጽ የተነገረ ነው ቦርዱ ሰብሳቢም በጠቅላይ ሚኒስትሩም ሰሞኑን በተደረጉ ስብሰባዎች እና እነዚህ እነዚህ ተግዳሮቶች ናቸው። ነገር ግን አንድ አስተማማኝ ነገር ብዬ የምወስደው የቦርዱ አቋም ከበፊቶቹ ቦርዶች በጣም የተለየ እና ተስፋ የሚሰጥ ስለዚህ በጸጥታና ሌሎች ምክንያቶች የተፈጠሩ መዘግየቶች፣ አንዳንድ የሚያሳስቡ ነገሮች ቢኖሩም በዚሁ ከቀጠልና የቦርዱ ሰራተኞች ምርጫ ጣቢያዎች በትክክል ስራቸውን እንዲሰሩ የጸጥታ ሁኔታ ካለ በጥሩ ሁኔታ ከበፊቱ የተለየ እንደሚሆን አይ ቲንክ ሌላው ያልገለጽ ነው። የምናየው ከምርጫ ቅስቀሳ የተወሰኑ ክሎች ከማየት ውጭ በጣም በተሻለ ሁኔታ እየተከናወነ ነው። ደፍሮ ፍላጎት ኖሮት ሪሶርስ ኖ የሚንቀሳቀስ የፖለቲካ ፓርቲ ተቃዋሚዎቹ ማለት ነው። ብዙ የሀገሪቱ ክፍሎች የጸጥታ ችግር በሌለባቸው የተንቀሳቀሱ ምርጫ ቅስቀሳ እያደረጉ ነው፣ በተለያየ መንገድ የቴሌቪዥን ክርክሮቹን ጨምሮ። ስለዚህ ሰፋ ያለ የአስቻይ ሁኔታዎች አሉ ማለት ይቻላል በአሁኑ ካለፈው ጋራ ስናወዳድረው እና በአጠቃላይ አይ ቲንክ እነዚህ እነዚህን ነገሮች የተሻሉ ፖዘቲቭ ነገሮቹን ስናይ ችግሮች ቢኖሩም የተሻለ እንደሚሆን ተስፋ የሚያሰጥ ነው ማለት ይቻላል። በኔ እምነት እየተከታተላችሁት ያላችሁት ዜጎች ለምን ይመርጣሉ በሚል ርዕስ አሀዱ ሬዲዮ እና ቴሌቪዥን የአሜሪካ ድምፅ ራዲዮ ጋር በጋራ እያቀረብነው ያለነው ዝግጅት ነው። ዜጎች ለምን ይመርጣሉ ስንል ከተለያዩ አካባቢዎች የዜጎችን ድምፅ አሰባስበናል። አሁን ደግሞ ወደ ባህር ዳር ሄደን ከዚህ አካባቢ ያሉ ዜጎች ለምን እንደሚመርጡ ያካፈሉንን ሀሳብ ሰምተን ወደ ውይይታችን እንመለሳለን። ሰፋ ጣክል ትባላለሁ። የባህር ዳር ነዋሪ ነኝ። ምርጫ ለምን ያስፈልጋል የሚለውን ነገር ስናይ ምርጫ ለእያንዳንዱ ዜጋ ወሳኝ ነው ብለን እናምናለን። ለምን ሲባል ሕዝቡ እያንዳንዱ ነገ ያስተዳድረኛል፣ ይመራኛል፣ ነገ ዘላቂ የሆነ ልማት ያመጣል ቀጣይ መሪዎችን ተማምኔ የሚመርጥበት የሚለውን በድምጽ የሚወስንበት ዲሞክራሲ አሰራር ስለሆነ ምርጫ በዚህ ወሳኝ ነው። ስለዚህ ከዚህ ጋር ተያይዞ ለሀገሪቱ የሚፈጥረው ዘርፈ ብዙ ጠቀሜታ አለው። አንደኛ ሰላምና ዲሞክራሲ ከማረጋገጥ አንጻር አንድ ጉልህ ያለው ሚና አለ። ሁለተኛ ደግሞ ከኢኮኖሚ አንጻር ሀገራችን የተረጋጋች ሰላም ከሆነ ነው ሁላችንም ህብረተሰብ ሊኖር የሚችልና ሰላም ወሳኝ በመሆኑ ይህ ሰላም ደግሞ የሚመጣው ደግሞ ሰላማዊ በሆነ ምርጫ ብቻ የሚመጣ በመሆኑ ይሄ አስፈላጊ ነው። ከዚህ ባሻገር ምርጫ ለሀገራችን ብሎም ሌሎችም ገጽታን ከመፍጠር አንጻር ደግሞ የሚያበረክተው በሰላማዊ ተጀምሮ በሰላማዊ መጠናቀቁ ደግሞ ይሄ ወሳኝ ሚና እንዳለው ያሳያል። ከዚህ ተፎለኛ ብቻ ሳይሆን ነገ እኛን ለሚተኩም ልጆችም ሆነ ትላልቅ ሰዎችም ሌሎችንም አማካኝነት ነገችን ሀገር የሚረከቡት ወጣቱ በመሆኑ ይህን ወጣቱ ደግሞ ተተኪ ሰላም እና ዲሞክራሲ የሰፈነበትን ሀገር ደግሞ ለተተኪ ትውልድ ማስረከብ ደግሞ ከእያንዳንዳችን ዜጋ ይጠበቃል እና በተገቢው መልኩ ምርጫ ማካሄድ ዘርፈ ብዙ ጠቀሜታ እንዳለው አምናለን ስሜ ፀሐይነሽ ብርሃኑ ባላለው የባህርዳር ከተማ ነዋሪ ነኝ ለምን ይመርጣሉ ለተባለው ጥያቄ ምርጫ መምረጥ የአንድ ዜጋ መብት ነው። ስለዚህ መብቴን ተጠቅሜ ሀገሬን ሊያስተዳድር ሊመራ ይችላል ብዬ የማምነውን ፓርቲ ፖሊሲውን፣ ስትራቴጂውን፣ ያለውን ለሀገር የሚሰጠውን ፋይዳ ቢመረጥ ሊያደርግ ይችላል ብዬ ሊሰራ ይችላል ብዬ የማምንበትን ማለትም ፖሊሲውን ያመንኩበትን የምርጫ ሀሳቡን ሲያስተዋውቅ የሰማሁትን በተግባርም ደግሞ ያየሁትን ነገር እሱን ፓርቲ እመርጣለሁ ማለት ነው። እና ምርጫ የምበርጥበት ምክንያት ያው አንድ የሰለጠነ ሀገር የሚያስተዳድርለትን ፓርቲ በምርጫ ነው ወደ ስልጣን የሚያመጣው። ስለዚህ ለእኔ ብቻ አይደለም ለልጆቼ ለመጪው ትውልድ ጥሩ ይሰራል፣ ሀገርን ወደ ተሻለ ደረጃ ያመጣል፣ በኢኮኖሚው በየትኛውም ሁኔታ ሀገርን ሊያሳድግ ይችላል፣ ሰላምን ሊያረጋግጥ ይችላል የምለውን ፓርቲ እመርጣለሁ ማለት ነው። እንዲያስተዳድረኝ ያው በምርጫ እድሉን እሰጠዋለሁ፣ በምርጫ ወደ ስልጣን እንዲመጣ አደርጋለሁ። ከዛ በኋላ ስልጣኑን ተጠቅሞ ሀገረ መንግስትን ሲመሰርትም ሆነ በሚሰራው ስራ ላይ ለሀገር ፋይዳ ያለው ለትውልድ የሚጠቅም ሊሰራ ሊያበረክታል ብዬ የማምንበትን ፓርቲ በምርጫ ድምፄ ሰጠዋለሁ፣ እንዲገዛ እድሉን ሰጠዋለሁ ማለት ነው። እንግዲህ ዶክተር ጌታቸው እንዳዳመጡት ለምን ይመርጣሉ ለሚለው ጥያቄ በባህር ዳር ያነጋገርናቸው ዜጎች የሰጡት መልስ ይህንን ይመስላል። ኢትዮጵያ ውስጥ የተካሄደ ጥናት እንዳለ አላውቅም፣ ግን አንዳንድ ሀገሮች ውስጥ የትኞቹ የህብረተሰብ ክፍሎች የበለጠ በምርጫ ይሳተፋሉ የሚሉ ጥናቶች ይደረጋሉ። ለምሳሌ አፍሮ ባሮሜትር የተሰኘ ተቋም በአስር የአፍሪካ ሀገራት ያደረገውን ጥናት መነሻ አድርጎ ያሰፈረውን እያየው ነበር እና በእነዛ ሀገራት እንግዲህ ድርጅቱ እንደተመለከተው የመገናኛ ብዙሀኑ ዜና የሚከታተሉ ሰዎች የበለጠ ይመርጣሉ። ከፓርቲ ጋር ግንኙነት ያላቸው ሰዎች የመምረጥ እድላቸው የሰፋ ነው። ከወጣቶች ይልቅ አዋቂዎች የበለጠ የመምረጥ እድላቸው የሰፋ ነው የሚሉ ነገሮችን ዘርዝሯል። እና በኢትዮጵያ እነዚህ አይነት መለኪያዎች ይሰራሉ? የትኞቹ የህብረተሰብ ክፍሎች ናቸው ኢትዮጵያ ውስጥ አሁን ምርጫ ለመሳጠፍ የበለጠ የሚነሳሱት? ካየ ነው ልምድ በመነሳት በእኛም ሀገር የሚሰራ ይመስለኛል። አሁን የገለጽከው ዋናው የምርጫ አንቀሳቃሽ መረጃ ነው እና ዜጎች መረጃ ሲኖራቸው ነው የቀረቡትን አማራጮች መመልከት የሚችሉት የሚነሳሱት መራጭነት እንጂ፣ መረጃ የሌለው ሰው አንደኛ ምርጫ ቢቀርብለት የትኛውን ከየትኛው እንደሚመርጥ በበቂ ሁኔታ ለማወቅ ለመረዳት ይቸግረዋል። ከዛ ውጭም አይ ቲንክ ከትምህርት ጋር የተያያዘ ኢኮኖሚ እድገትም ጋር የተያያዘ ከኑሮ ደረጃ እና ሁኔታ ጋር የተያያዙ ነገሮች አሉ እና ስለዚህ ለመረጃ ቅርበት ያለው የህብረተሰብ ክፍል የበለጠ በምርጫ የመሳተፍ ሁኔታው ከፍ ያለ ነው የሚለው የሚሰራ ይመስለኛል። በእኛም ሀገር እንዳልከው በዚህ ሁኔታ የተሰራ ሳይንሳዊ የሆነ ጥናት ባይኖርም፣ ግን አጠቃላይ የሚያስማሙ የሚያስኬዱ ሀሳቦች ናቸው የተገለጹት። በተለይ ባህር ዳር አካባቢ ያሉ ዜጎች ያነሱት ሀሳብ ተስፋቸውን፣ እንዲሁም ደግሞ በምርጫ የሚሽቱትን ነገር በኢኮኖሚም በማህበራዊም በፖለቲካዊም ረገድ በምርጫ የእነሱ ድምፅ ውጤት እንዳለው አምነው ሲገልጹ ቆይተዋል። ነገር ግን እስካሁን ድረስ እንዳየነው ብዙ መከራከሪያ ሀሳብ እንደሚነሳበት በውኑ በምርጫ ለውጥ ማምጣት ይቻላል? በምርጫ ያሉብንን ችግሮች መፍታት እንችላለን ነው ዜጎች የሚፈልጉትን አይነት ስርዓት መገንባት ይችላሉ? የሚለው መከራከሪያ ነው እና እርሶ ይሄን እንዴት ያወጣል ቀደም ሲል እንደሰማ ነው፣ ሁለት ነገሮችን ያስገነዝባል የተሰጡት አስተያየቶች። አንደኛ ባለንበት ዘመን ቀደም ሲል የሚያነሳ ነው፣ አንድ አገር መተዳደር ያለበት በተመረጠ መንግስት ነው የሚለው ሁሉም አስተያየት ሰጪዎች የተስማሙበት ነገር ነው እና ይሄ በስፋት ሼር የሚደረግ ሁሉም ሰው የሚጋራው ሀሳብ ነው ብሎ መውሰድ ይቻላል። ስለዚህ ኢትዮጵያም እንደ ሌሎቹ አገሮች ዴሞክራሲያዊ መንገድ የተመረጠ መንግስት ነው ሊያስተዳድረን የሚገባው የሚለው ብዥታ የሌለ መሆኑን የሚያስገነዝብ ነው። ከዚህ ጋር ተያይዘው ባለንበት ዘመን መንግስት ህዝብን የሚያስተዳድረው በውክልና ነው። ስለዚህ ህዝብ ደግሞ በአጠቃላይ ራሱን በቀጥታ ማስተዳደር ስለማይችል አሁን በስራ ላይ መዋል የሚችለው ከ18ኛው ክፍለ ዘመን ጀምሮ በስራ ላይ የዋለው የውክልና ዲሞክራሲ ስርዓት ነው። ዳይሬክት ዲሞክራሲ ስርዓት የምንለው ፕሬዝደንትም ቢሆን በህዝብ ተመርጦ ህዝብ በየቀኑ የፕሬዝደንታዊ ስራ አይሰራም። አንዴ ይመርጣል፣ በአራት ዓመት፣ በአምስት ዓመት ያ ሰው የተመረጠው ስራችንን ሰርቶልናል ወይ፣ የሰጠነውን ቃል ኪዳን አክብሯል ወይ የሚለውን የሚገመገሙበት በምርጫው ጊዜ ነው እንጂ ከተመረጠ በኋላ ወክሎ የሚሰራው እሱ ነው። በህዝብ እንደራሴዎችም እንደዛው ነው። በእኛ ሀገር ፓርላመንት ስርዓት ነው የሚመረጡት የምክር ቤት አባላት ናቸው። ጠቅላይ ሚኒስትሩ ከተመረጡት ውስጥ ነው የሚመረጠው፣ በቀጥታ ሳይሆን የሚመረጠው በእንደራሴነት ነው የሚመረጠው። ስለዚህ ዋናው የስልጣን ባለቤት እንደራሴዎቹ ናቸው፣ በእኛ ሀገር የምክር ቤት አባላት። እነዚህ የምክር ቤት አባላት አንዴ ከተመረጡ በኋላ የተመረጡበትን ፖሊሲ እያስፈጸሙ በዛ ፕላትፎርም ላይ ስለተመረጡ ህዝቡ ያንን ፈጽመዋል አልፈጸሙም የሚል በምርጫ ዘመን የሚቆጣጠርበት ስርዓት ይፈጠራል ማለት ነው። ስለዚህ ቀደም ሲል የተሰጡት አስተያየቶች የሚያስገነዝቡ ውክልና የዴሞክራሲ ስርዓት ብቸኛው አማራጭ የህዝብ አስተዳደር ስርዓት እንደሆነ የሚያስገነዝብ ነው። ይሄ ማለት በየምርጫ ዘመኑ እንመርጣለን፣ እንደገና ሰርተዋል አልሰሩም የሚለውን ገምግመን ደግሞ በሚቀጥለው ወይ እነሱን እንመልሳለን ወይ ሌላ እንመርጣለን። እንደዛ ካልሆነ ሊያስተዳድሩን አይገባም ያለ ምርጫ ሊያስተዳድሩ አይገባም የሚለው ሀሳብ በአስተያየት ሰጪዎቹ ተቀባይነት ያለው ነው። በሰፊው አይንክ ሌሎችም የሚጋሩት ሀሳብ ይመስለኛል። ስለዚህ ይሄ አንድ የተሰመረበት ጉዳይ ነው። ሁለተኛው ሊዲያም እንዳነሳሽው የህዝብ እምነት በጣም አስፈላጊ ነው። በምርጫ ሰው ቀደም ሲል ለመ- ሰዎች የምርጫ ተሳትፏቸውን በሚመለከትም ትልቅ አስተዋጽኦ የሚጫወተው የሚሰጡት ድምፅ በትክክል ዋጋ አውጥቷል ወይ ለምሳሌ ብዙ ህዝብ የመረጠው መንግስት መንግስት ሆኗል ወይ? ብዙ ህዝብ የመረጠው ተወካይ ወንበሩን አግኝቷል ወይ የሚለው የሰጡት ድምፅ በውጤት ሲቀየር፣ ይሄ ስርዓቱ ላይ እምነትን ያሳድራል። በዛ እምነት ላይ ተመስርተው ሰዎች በየጊዜው የምንሰጠው ድምፅ ተቀባይነት አለው፣ ስለዚህ ጫ እንሳተፍ፣ ግል የምንፈልጋቸውን ነገሮች የሚሰሩልን ሰዎች ተወካዮችን እንምረጥ የሚል መነሳሳት የሚፈጠረው ስርዓቱ ተአማኒ ሲሆን ነው። እና ህዝብ የመረጠው ቀርቶ በጉልበተኞች መንግስትን የጸጥታ ኃይል የሚያዘው ጉልበተኛ የሆነው ቡድን ህዝብ መረጠም አልመረጠም በስልጣን የሚቀጥል ከሆነ የህዝብ የምርጫ ተሳትፎና ፍላጎት በፍላጎት ላይ የተመሰረተ አይሆንም፣ በግፊት በጫና ላይ የተመሰረተ ይሆናል። ስለዚህ እምነት አይኖረውም እና ይሄ እንግዲህ ባለፉት የምርጫ ስርዓቶች ከፍተኛ ችግር ሆኖ የቆየ ጉዳይ ነው እና የሰዎች ተሳትፎ ላይም ከፍተኛ ተጽዕኖ ፈጥሮ የቆየ ጉዳይ ነው። ስለዚህ አሁን ዋና ዋናው ይህንን ሁኔታ ለመቀየር የሚያገለግለው የምርጫ ስርዓቱ በትክክል የተመረጡ ተወካዮችን ውጤቱ ትክክል ተገልጾ በትክክል ተቆጥሮ አሸናፊ የሚሆኑበት ስርዓት መመስረት ይኖርበታል። እንደዛ ካልሆነ ዜጎች ምርጫን ዝም ብሎ ለመሳተፍ ብቻ እንደማይመጡ እና እምነት ጥለው እንደሚመጡ መታወቅ ይኖርበታል። ይሄ የማይሆን ከሆነ ለረጅም ጊዜ የሚቆይ ውጤት አይሆንም። በጉልበት የተወሰነ ጊዜ ሊቆይ ይችላል፣ ነገር ግን ይሄ ገደብ ይኖረዋል ማለት ነው። ሁል ጊዜ የተታለለ ማህበረሰብ ሊኖር ስለማይችል ይሄ ለጉልበት ለአመፅ መንገድ የሚሰጥ ነው። ስለዚህ የምርጫ አስፈጻሚው አካል ከፍተኛ ኃላፊነት አለበት። የመንግስትን ስልጣን የያዘው አካል ከፍተኛ ኃላፊነት አለበት። ምርጫው የዜጎች ድምፅ በትክክል ውጤት እንዲኖረው ማድረግ አማራጭ የሌለው ነገር መሆኑ መታወቅ ይኖርበታል እና አስተያየቶቹ በእምነት ላይ የተመሰረቱ መሆኑን ድምጻችን ውጤት ይኖረዋል የሚል ተስፋ እና እምነት ወይም አሰምሽን የምንለው ላይ ተመስርቶ የተሰጡ አስተያየቶች መሆናቸው ግልጽ ነው እና ይሄ ተግባራዊ መሆን ይኖርበታል። ተግባራዊ ካልሆነ ምንም አማራጭ የለውም ማለት ነው። ወደ ችግር ነው የሚከተው እንጂ ያንን የተጨበረበረ ወይም ብዙ እንከኖች ያሉበትን ድምፅ ተቀብሎ በዛ ረክቶ የሚኖረው የማህበረሰብ ክፍል የሚኖር አይመስለኝም። ስለዚህ ካለፉት ምርጫዎች አይተነዋል። በጉልበት ካልሆነ በስተቀር ውሸት የሆነ ወይም የተጭበረበረን ነገር ህዝብ ይቀበላል ብሎ ማመን አስቸጋሪ ነገር ነው እና በተግባር ያየነው ጉዳይ ስለሆነ አማራጩ ትክክለኛ የሆነ ምርጫ ተካሂዶ ትክክለኛ የሆነ ቆጠራና ውጤት መገለጽ ይኖርበታል ማለት ነው። በምርጫ አስፈጻሚ ወበሩ ዶክተር ጌታቸው እንግዲህ የተለያዩ ሰዎች ናቸው የሚያጋጥሙት። ጥሩ ያልሆነውን ያለፈ ተሞክሯቸው መነሻ አድርገው የማይመዘገቡ ሰዎች ያጋጥማሉ። አሁን ያለውን አንዳንድ የጸጥታ ችግር መነሻ በማድረግ ምርጫ በዚህ ሰዓት ለኢትዮጵያ ቅንጦት ነው የሚሉ ሰዎች ያጋጥማሉ። አይ በዚህ ሁሉ ሁሉ ሂደት ውስጥ ቢሆን ዲሞክራሲያዊ መብታችንን ተጠቅመን መምረጥ አለብን የሚሉ ሰዎች ያጋጥማሉ። የተለያየ አይነት አስተያየቶች ናቸው የሚያጋጥሙት። ሚዛኑ የት ላይ ነው? የቱ ላይ ነው ትክክለኛው ሚዛን? ውይይቱን የመሩትን የአሜሪካ ድምፁን እስክንድር ፍሬውን ና የአሃዱ ራዲዮ ና ቴሌቪዥኗን ሊዲያ አበበን አመሰግናለሁ። አድማጮች ተከታዩም ምርጫ ነክ ዘገባ ነው። በኢትዮጵያ አርባ አንድ በመቶ የሚሆነው ሕዝብ ከአስራ አምስት ዓመት በታች፣ ሀያ ስምንት በመቶ የሚሆነው ደግሞ ከአስራ አምስት እስከ ሀያ ስምንት ዓመት ዕድሜ ክልል ውስጥ የሚገኝ መሆኑን አንዳንድ መረጃዎች ይጠቁማሉ። ይህም አገሪቱን እጅግ ግዙፍ የሆነ የወጣት ቁጥር ካላቸው ሀገሮች ጎራ ይመድባታል። ይህንኑ መሰረት በማድረግ ኢትዮጵያውያን ወጣቶች በመጪው ምርጫ ላይ ድምፃቸውን የሚሰጧቸውን ፓርቲዎች ከምን አንጻር እንደሚመዝኑ የጠየቀችው የደንገረመው ያገኘቻቸውን ምላሾች እንደሚቀጥለው አሰናድታለች። ታምራ ዳኝ ይባላል። ጎንደር ዩኒቨርስቲ ተማሪ ነው። እኔ በግሌ ምርጫ ስመጽ ኮንሳይደር የማደርጋቸው አንደኛ አደግ ፓርቲው ምን ያህል ጠንካራ መንግስት ማቋቋም ይችላሉ፣ የሀገር መምራት ይችላሉ የሚለውን ኮንሳይደር አደርጋሉ። ሁለተኛ ነገር ደግሞ ምን ያህል የተማሩ ዜጎች አሉበት በውስጡ ፋክተሮ ሊያ ብቁነታቸውን አንዱ መመዘኛ ትምህርታቸው ስለሆነ እሱን ኮንሳይደር አደርጋሉ። ከዛ ውጪ ከኋላ ያላቸውን ታሪክ እስከዛሬ ምን ሲያደርጉ ነበር ከዚህ ምርጫ በፊት

ምክንያቱም የመንግስት የምር የመጀመሪያ ስራ ብሻው ዜጎች ሰላም ሰብትና ደህንነታቸው ማስጠበቅ ስለሆነ ማለት ነው። ከዛ የስራ ዕድል በቂ የስራ ዕድል መፍጠር መቻል አለበት። ካለ ነው ወጣት ፖፕሌሽን ስራ ጥምዙ እየበዛ ስለሆነ ከቀጠና ዲፕሎማሲ አንጻር ደግሞ ስትሪትክ የሆነ ቆራጭ መንግስት እንዲኖረን እንፈልጋለን። የሌሎች መንግስታት ጣና ማያድርበት የአውሮፓ ህብረት፣ የሁሉም ጫና በነሱ ጫና ስረሚወጥ የሀገሪቷን ህዝብ ጥቅም ለማስጠበቅ ቆራጭ የሆነ አመራር ማለት ነው። እኔ ስሜ ኩልስማ መጣል ይባላል ዘንድሮ ነው ከአዲስ ዩኒቨርሲቲ በህግ ዲፓርትመንት የተመረቅኩት። መጀመሪያ መስፈርት ፓርቲዎቹ አሁን ያለውን አገሪት ውስጥ ያለውን ቀውስ የሰላም ቀውስ እንዴት አድርገው ነው ኦብዘርቭ እያደረጉት ያሉ? ዝም ብለው የሆነ በዚህም እዚያም የተፈጠረ ያለ ግጭት ነው ብሎ ነው የሚያስቡት ወይስ የሆነ መሰረት አለው ብሎ ነው የሚያስቡት? እና እንዴት አድርገው ነው ይሄንን ነገር ለማስተካከል የሆነ ፕላን አላቸው ወይ ታከለ፣ የሆነ ስትራክቸር፣ የሆነ ፕላን አላቸው ወይ ይህንን እየተፈጠረ ያለውን ነገር ለማብረጥ የሚለው ነው አንዱ። ተኛ ደግሞ በብሄር ፖለቲካ የሚባለው ነገር ላይ ያላቸው አቋም ምንድን ነው? ብሄር ፌዴራሊዝም ይዞት የመጣው ነገር ያምኑበታል? ከዚህ በኋላ በዚህ መንገድ ነው የምንቀጥለው የሚለው ነገር እንዴት ጓኔ፣ ያላቸው ስታንስ የሚለውን መመርመር እፈልጋለሁ። ምክንያቱም እኔ እያዋጣ ነው ብዬ ራስብምና በህገ መንግስት ማሻሻልም ላይ ሁሉም ማህበረሰባችን ውስጥ ስለ ብሔር ያለን አቲትዩድ እንዲስተካከል የሚሆን እንዴት አድርገ ነው የሚቀጥሉት የሚለውንም ነገር ማየት ይፈልጋለሁ። ሌላው ለእኔ ደግሞ በሴቶች ዙሪያ ኢኮኖሚው ላይ ያላቸው ተሳትፎ ሚጨምር ምን አይነት እቅድ ነው ይዘው የመጡት የሚለው አያለም ማለት ነው ሌላው ደግሞ አሁን ትግራይ ላይ ያለውን ግን እዛም ላይ ያላችሁ አመለካከት ምንድን ነው የሚለውን የመጣ ማስር ያደርጋል የሚለውን ሁላ ለማየት ሞክራለሁ ዘር ፍስሀ ጎንደር ዩኒቨርስቲ ያው ዋነኛው መስሮት ያው የዜጎች ደህንነት ነው ነው የዜጎች ደህና እኔን ደህና የምናደርገኝ ሴፍ Sì, sì, io non parte, parte, ና ጀማል ባላለሁኝ የአዲስ አበባ ዩኒቨርሲቲ አምስተኛ ዓመት ተማሪ ነው። ምርጫ እየመጣ ነው እና እንደ ማንኛውም ኢትዮጵያ ይመለከተኛል ብዬ አስባለሁ። ይህ ምርጫ ለሀገራችንም በጣም በጣም አስፈላጊ ኢምፖርታንት የሚባል ጊዜ ነው፣ ይሄ ጊዜ ማለት ነው እና ለትራንዚሽን ፔሪድ በጣም ኢምፖርታንት ነው ምርጫው። እና እንደ ወጣትም ያው የሀገራችን ሁኔታ እንደሚታወቀው የሰላምና የደህንነቱ ጉዳይ በጣም አሳሳቢ ነው ይሄ አሁን ባለንበት ወቅት ሜሊ ፎከስ የማደርገው አሁን እሱ ላይ ነው፣ የትኛው ፓርቲ የማህበረሰቡን ወይም የዜጎችን ሰላምና ደህንነት ያስጠብቃል የሚለውን ማለት ነው። ከዛ በተረፈ የማህበራዊ ኢኮኖሚያዊ ሁኔታን ያማከለ ፓርቲ የትኛው ነው፣ የአብዛኛውን ማህበረሰብ የኢኮኖሚ ጥያቄ፣ የፖለቲካ ጥያቄ እንዲሁም ደግሞ ማህበረሰባዊ ጥያቄዎችን የሚያነሳው ፓርቲ የትኛው ነው በሚል ወጣትም ወጣቱም ዳማከለ ፓርቲ ቢሆን ይመረጣል። ስለዛ እሱ ላይ ፎከስ አድጌ ነው ማለት ነው። ግርማ ተሾማ ታዲያ አንደኛ እኔ ምርጦ ፓርቲ ልማት ላይ የሚሰራው ወጣቶች ላይ የሚሰራው ጤና ላይ፣ ትምህርት ላይ፣ ፖሊሲ ላይ፣ ሰላም ላይ ከውጭም ጎረቤትም፣ ኢትዮጵያ ውስጥም ሌሎች በሰላም ወጥቶ በሰላም እንዲገል ኤሊታን ተጠንክሮ የሚሰራበት ፓርቲ መርጣለሁ። እኛ ደግሞ የስራ ቅመት ሀገራችን ውስጥ በደምስል የሚታይ ተንክሮ የሚሰራው ፓርቲ መርጣለሁ። ወደ ወክለኛ ምር ፓርቲ ማለት ነው። ሌላ ነገር ደግሞ የሀገር ኢትዮጵያ የሁላችንም ሀገር ነው ብሎ የሚያስብ ብሔሮች ሁሉም ሀገር የሁላችንም ብሎ እንዲያምኑ ብሔሮች ላይ የሚሰራ ህዝብ ላይ የሚሰራ ፓርቲ ጭንቅላታቸው ውስጥ ቻይና ናት። ሁሉም ጠንክሮ እንዲሰራበት የሚያደርግ ፓርቲ ነው መርጦ ነው። ሀሳባችሁን ስላካፈላችሁ ሁላችንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። እደንን፣ ለጥንቅሮ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22፣ 25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ለአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ 25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቅኑ ከሚሶሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአነሳ ፕሮግራም እዚ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከእለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገረቡ ከምሽቶ ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ግን ሰላም፣ ደህና አደሩ።